የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና፦ የኤርትራ ወታደሮች ከኢትዮጵያ መውጣት መጀመራቸው በሰሜን የአገሪቱ ክፍል ዘላቂ ሰላም ለማውረድ ቁልፍ ሚና እንደሚኖረው የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። በኦሮሚያ ክልል ያለው አለመረጋጋት የማቆም አስፈላጊነት ላይ ጠቅላይ ሚኒስትር አብይ አህመድና አንቶኒ ብሊንከን ትናንት ቅዳሜ በስልክ ተነጋግረዋል። የአልሸባብ ታጣቂዎች በሶማሊያ ዋና ከተማ ሞቃዲሾ በሚገኘው የባናዲር ግዛት አስተዳደር ዋና መስሪያ ቤት አካባቢ በፈጸሙት ጥቃት በትንሹ 16 ሰዎች ቆሰሉ። ሊዮፖርድ ተብሎ የሚጠራውን ስመጥር ታንክ እንድትሰጥ ዓለም አቀፍ ጫና የበረታባት ጀርመን ዩክሬንን ማገዟ እንደምትቀጥል መራሄ መንግስት ኦላፍ ሾልዝ ቃል ገቡ። በአሜሪካዋ ካሊፎርኒያ ግዛት ሎስ አንጀለስ ከተማ በአብዛኛው እስያውያን በሚኖሩበት አካባቢ ተኩስ የከፈተ ታጣቂ 10 ሰዎች ገሎ ሌሎች 10 አቆሰለ። የኢትዮጵያ ብሔራዊ ቡድን በአልጄሪያ በመካሄድ ላይ ከሚገኘው ቻን የአፍሪካ ሻምፒዮና የምድቡ መጨረሻ በመሆን አጠናቀቀ። ትላንት ቅዳሜ ምሽት ከሊቢያ የተጫወተው የኢትዮጵያ ብሔራዊ ቡድን በሊቢያ ሶስት ለአንድ ተሸንፏል። ዜናው በዝርዝር። የኤርትራ ወታደሮች ከኢትዮጵያ መውጣት መጀመራቸው በሰሜን የአገሪቱ ክፍል ዘላቂ ሰላም ለማውረድ ቁልፍ ሚና እንደሚኖረው የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ውጭ ጉዳይ ሚኒስትሩ ትላንት ቅዳሜ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የስልክ ውይይት በሂደት ላይ ከሚገኘው የኤርትራ ወታደሮች መውጣት በተጨማሪ በደቡብ አፍሪካ በተፈረመው በቋሚነት ግጭት የማቆም ስምምነት ላይ መነጋገራቸውን የአሜሪካ ውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ እንዳሉት ዓለም አቀፍ የሰብአዊ መብቶች ተቆጣጣሪዎች ወደ አካባቢው መድረስ እንዲፈቀድላቸው ለጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። አሜሪካና የአውሮፓ ህብረትን ጨምሮ ዓለም አቀፉ ማህበረሰብ ከኢትዮጵያ መከላከያ ሰራዊት ጎን ተሰልፎ የተዋጉትና በትግራይ ብርቱ የሰብአዊ መብቶች ጥሰት በመፈጸም የሚከሰሱት የኤርትራ ወታደሮች ለቀው እንዲወጡ ግፊት ሲያደርጉ ቆይተዋል። ባለፈው ሳምንት የኤርትራ ወታደሮች ከአድዋ አክሱምና ሽራ አካባቢዎች ለቀው መውጣት መጀመራቸውን የአይን እማኞች ለዶይቸ ቬለ ተናግረው ነበር። የፈረንሳይ ዜና አገልግሎት ያነጋገራቸው ነዋሪዎች በእርግጥም የኤርትራ ወታደሮች ከሽረና አድዋ ከተሞች ለቀው ሲወጡ መመልከታቸውን ቢያረጋግጡም የተወሰኑ መቅረታቸውን ተናግረዋል። ባለፈው ጥቅምት 24 የግጭት ማቆም ስምምነት የተፈራረሙት የኢትዮጵያ ፌዴራል መንግስትና ህወሀትም ሆኑ የስምምነቱን ተግባራዊነት የሚቆጣጠረው ተልእኮ እስካሁን ለጉዳዩ ማረጋገጫ አልሰጡም። ጠቅላይ ሚኒስትር አብይ አህመድና የአሜሪካ ውጭ ጉዳይ ሚኒስትር በፕሪቶሪያው ስምምነት ፈር ካያዘው የሰሜን ኢትዮጵያ ጦርነት በተጨማሪ በኦሮሚያ ክልል ባለው ነባራዊ ሁኔታ ላይ እንደተነጋገሩ ኔድ ፕራይስ ያወጡት መግለጫ ይጠቁማል። በመግለጫው መሰረት በኦሮሚያ ክልል ያለውን አለመረጋጋት የማቆም አስፈላጊነት ላይ ጠቅላይ ሚኒስትር አብይ አህመድና አንቶኒ ብሊንከን ተነጋግረዋል። የአልሸባብ ታጣቂዎች በሶማሊያ ዋና ከተማ ሞቃዲሾ በሚገኘው የባናዲር ግዛት አስተዳደር ዋና መስሪያ ቤት አካባቢ በፈጸሙት ጥቃት በትንሹ አስራ ስድስት ሰዎች ቆሰሉ። አብዱላሂ መሐመድ የተባሉ የፖሊስ መኮንን አሸባሪዎች ከባናዲር ግዛት አስተዳደር ዋና መስሪያ ቤት አጠገብ በሚገኘው የሞቃዲሾ የገበያ አዳራሽ ቅጥር ግቢ ላይ ፈንጂ የጫነ ተሽከርካሪ አንጉደዋል ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የአሚን አምቡላንስ አገልግሎት መስራች አብዱልቃድር አዳን ጥቃቱ ከተፈጸመበት ቦታ የቆሰሉ 16 ሰዎች ወደ ሆስፒታል መውሰዳቸውን ለአሶሽትድ ፕሬስ አረጋግጠዋል። አክራሪው አልሸባብ በባናዲር ግዛት አስተዳደር ዋና መስሪያ ቤት ላይ ለተፈጸመው ጥቃት ኃላፊነት ወስዷል። አልሸባብ ተዋጊዎቹ የጥበቃ ጓዶችን ከገደሉ በኋላ ጥቃቱ ወደ አነጣጠረበት ህንፃ እንደገቡም አስታውቋል። የባናዲር ግዛት አስተዳደር ዋና መስሪያ ቤት ባልደረባ የሆኑት ሙስጠፋ አብደላ ለአሶሽትድ ፕሬስ እንዳሉት አጥፍቶ ጠፊ ባነጎደው ቦምብ የተጀመረው ጥቃት የአልሸባብ አባላት ወደ ቅጥር ግቢው ከገቡ በኋላ ከጥበቃ ጓደሮች ጋር ባደረጉት የተኩስ ልውውጥ ቀጥሎ ነበር። አብዛኞቹ ሰራተኞች ግን በፀጥታ አስከባሪዎች ከቦታው ገለል እንዲሉ መደረጉን ሙስጠፋ ተናግረዋል። አልሸባብ አለም አቀፍ ድጋፍ ባለው የሶማሊያ መንግስት ላይ ደማፋሳሽ የደፈጣ ጥቃት ሲፈጽም አስራ አምስት ዓመታት ተቆጥረዋል ፕሬዚደንት ሐሰን ሼክ መሐመድ ስልጣን ከያዙ በኋላ አካባቢያዊ ሚሊሽያዎችን በማስተባበር በአልሸባብ ላይ ኃይለኛ ወታደራዊ ዘመቻ እያካሄዱ ይገኛሉ ይህ ዶይቼ ቨለ ነው ሊዮፖርድ ተብሎ የሚጠራውን ስመጥር ታንክ እንድትሰጥ አለም አቀፍ ጫና የበረታባት ጀርመን ዩክሬንን ማገዟ እንደምትቀጥል መራሄ መንግስት ኦላፍ ሾልዝ ቃል ገቡ ጀርመንና ፈረንሳይ የጠበቀ ወዳጅነት ለማበጀት ስምምነት የተፈራረሙበትን ስልሳኛ ዓመት ለመዘከር በፓሪስ በተዘጋጀ መርሃ ግብር ከፕሬዚዳንት ኢማኑኤል ማክሮን የተገናኙት ሾልስ ለረዥም ጊዜና በአጠቃላይ እንደ አስፈላጊነቱ ዩክሬንን መደገፋችንን እንቀጥላለን ሲሉ ተደምጠዋል። ለዩክሬን የሚሰጠው ድጋፍ በጋራ እንደ አውሮፓውያን እንደሚሆን የጠቀሱት መራሄ መንግስት ሾልስ የአውሮፓን የሰላም ፕሮጀክት ለመጠበቅ የሚደረግ እንደሆነም አክለዋል። ሾልስ አስተያየቱን የሰጡት ጀርመን የውጊያ ታንኮች ለዩክሬን እንድትሰ አለም ዓለም አቀፍ ጫና በበረታባት ወቅት ነው። አገሪቱ እጅግ የላቀ የሚባለውን ሊዮፖርድ ታንክ ለዩክሬን ለማስታጠቅም ሆነ መሳሪያው ያላቸው ሌሎች አገሮች አሳልፈው እንዲሰጡ ለመፍቀድ ቸልተኛ ሆናለች። ሶስቱ የባልቲክ አገሮች ላቲቪያ፣ ኢስቶኒያና ሊቶኒያ ትላንት ቅዳሜ ጀርመን ታንኮቹን ለዩክሬን እንድትሰጥ በጋራ ያቀረቡት ጥሪ በኦላፍ ሾልስ መንግስት ላይ ያለውን ጫና ይበልጥ አሳድጎታል። ክሪስቲን ላምሬሽትን ተክተው ባለፈው ሐሙስ የጀርመን መከላከያ ሚኒስትር የሆኑት ቦሪስ ፒስቲሪየስ ጉዳዩ ከጀርመን ዓለም አቀፍ አጋሮች በተለይም ከአሜሪካ ጋር ውይይት እየተደረገበት እንደሚገኝ ቢልድ አምዞን ታግ ለተባለው ጋዜጣ ተናግረዋል። የፕሬዝደንት ቭላዲሚር ፑቲን የቅርብ አጋር የሚባሉት የሩሲያ የታችኛው ምክር ቤት አፈ ጉባኤ ቪያቼስላቭ ቮሎዲን ግን ምዕራባውያኑ የጦር መሳሪያ ለዩክሬን ከሰጡ አስፈሪ ጦርነት እንደሚከተል አስጠንቅቀዋል። በአሜሪካዋ ካሊፎርኒያ ግዛት ሎስ አንጀለስ ከተማ በአብዛኛው እስያውያን በሚኖሩበት አካባቢ ተኩስ የከፈተ ታጣቂ አስር ሰዎች ገሎ ሌሎች አስር አቆሰለ። ጥቃት ፈጻሚው ትላንት ቅዳሜ ተኩስ የከፈተው ሞንተሪ ፓርክ በተባለ አካባቢ እስያውያን የሉናር አዲስ ዓመትን በማክበር ላይ ሳሉ ነው። በጥቃቱ አስር ሰዎች ተገለው ሌሎች አስር ሰዎች መቁሰላቸውን ያረጋገጡት የሎስ አንጀለስ ካውንቲ ፖሊስ አዛዥ አንድሪው ሜየር የእሩምታ ተኩስ የከፈተው ግለሰብ አሁንም በቁጥጥር ስር እንዳልዋለ ገልጸዋል። ከተጎዱት መካከል በጽኑ የቆሰሉ ይገኙበታል። ከመሃል ሎስ አንጀለስ በ13 ኪሎ ሜትር ርቀት ላይ የሚገኘው ሞንተሪ ፓርክ የተባለ አካባቢ 60 ሺህ ገደማ እስያውያን የሚኖሩበት ነው። በአካባቢው በሚገኝ የዳንስ ቤት ረዥም ጠመንጃ የታጠቀ ግለሰብ በመደዳ ሲተኩስ መመልከታቸውን የዓይን ማኞች ለሎስ አንጀለስ ታይምስ ጋዜጣ ተናግረዋል። የዓይን ማኞቹ እንዳሉት በርካታ ጥይቶች የያዘው ግለሰብ ጠመንጃው ጥይት ባለቀበት ቁጥር እያቀባበለ ሲተኩስ ነበር። በዚያው በካሊፎርኒያ አልሃምባራ በተባለ አካባቢ ሌላ ጥቃት መፈጸሙን ባለስልጣናቱ አስታውቀዋል። እስካሁን በሁለቱ ጥቃቶች መካከል ግንኙነት ስለመኖሩ የሚታወቅ ነገር የለም። የአካባቢው ባለስልጣናት ከጥቃቱ በኋላ በእስያውያን ዘንድ የሉናር አዲስ ዓመትን ለማክበር የታቀዱ ሌሎች መርሃ ግብሮችን ሰርዘዋል። በዓሉ በሉናር አቆጣጠር አዲስ ዓመት መጥባቱ በቻይናና ሌሎች የእስያ ሀገሮች ባህሎች የሚከበርበት ነበር። በመጨረሻም ስፖርት የኢትዮጵያ ብሔራዊ ቡድን በአልጄሪያ በመካሄድ ላይ ከሚገኘው ቻን የአፍሪካ ሻምፒዮና የምድቡ መጨረሻ በመሆን አጠናቀቀ። ትላንት ቅዳሜ ምሽት ከሊቢያ የተጫወተው የኢትዮጵያ ብሔራዊ ቡድን 3 ለአንድ 1 ተሸንፏል። ወደ ጥሎ ማለፍ ለመሻገር ማሸነፍ ይጠበቅበት ለነበረው የኢትዮጵያ ብሔራዊ ቡድን በ39ኛው ደቂቃ ጋቶች ፓኖም ያስቆጠራት ግብ ተስፋ ብትፈነጥቅም አልዘለቀም። አሊ አርቁብ በመጀመሪያው አጋማሽ አብዱላቲ አባሲ እና ሙሐመድ ሳልቶ ከእረፍት በኋላ ያስቆጠሯቸው ሶስት ግቦች ቀድሞም ከምድቡ መውደቋን ላረጋገጠችው ሊቢያ ድል አጎናጽፈዋል። ውበቱ አባተ የሚያሰለጥኑት የኢትዮጵያ ብሔራዊ ቡድን ከሞዛምቢክ ባደረገው የመጀመሪያ ጨዋታ አቻ ሲለያይ፣ በአስተናጋጇ አልጄሪያ አንድ ለባዶ ተሸንፎ ነበር። ትላንት በተመሳሳይ ምድብ በተደረገ ጨዋታ አልጄሪያ ሞዛምቢክን አንድ ለባዶ አሸንፋለች። ምድቡን በ9 ነጥብ አልጄሪያ በበላይነት ስታጠናቅቅ፣ ሞዛምቢክ በአራት ነጥብ ሁለተኛ ሆና ወደ ጥሎ ማለፏን አረጋግጣለች። ሊቢያ በሶስት ነጥብ ሶስተኛ፣ ኢትዮጵያ በአንድ ነጥብ እና ሶስት የግብዳ አራተኛ ሆነው ጨርሰዋል። የአፍሪካ ሀገራት ሊጎች የሚሳተፉ ተጫዋቾች የሚወከሉበት የቻን የአፍሪካ ሀገሮች ሻምፒዮና ዛሬ ሲቀጥል፣ ሴኔጋል ከዴሞክራቲክ ሪፐብሊክ ኮንጎ፣ ዩጋንዳ ከኮትዲቫር ይጫወታሉ። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎችን በድጋሚ የኤርትራ ወታደሮች ከኢትዮጵያ መውጣት መጀመራቸው በሰሜን የአገሪቱ ክፍል ዘላቂ ሰላም ለማውረድ ቁልፍ ሚና እንደሚኖረው የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። በኦሮሚያ ክልል ያለውን አለመረጋጋት የማቆም አስፈላጊነት ላይ ጠቅላይ ሚኒስትር አብይ አህመድና አንቶኒ ብሊንከን ትላንት ቅዳሜ በስልክ ተነጋግረዋል። የአልሸባብ ታጣቂዎች በሶማሊያዋ ከተማ ሞቃዲሾ በሚገኘው የባናዲር ግዛት አስተዳደር ዋና መስሪያ ቤት አካባቢ በፈጸሙት ጥቃት በትንሹ 16 ሰዎች ቆሰሉ። ሊዮፖርድ ተብሎ የሚጠራውን ስመጥር ታንክ እንድትሰጥ ዓለም አቀፍ ጫና የበረታባት ጀርመን ዩክሬንን ማገዟን እንደምትቀጥል መራሄ መንግስት ኦላፍ ሾልዝ ቃል ገቡ። በአሜሪካዋ ካሊፎርኒያ ግዛት ሎስ አንጀለስ ከተማ በአብዛኛው እስያውያን በሚኖሩበት አካባቢ ተኩስ የከፈተ ታጣቂ አስር ሰዎች ገሎ ሌሎች አስር አቆሰለ። የኢትዮጵያ ብሔራዊ ቡድን በአልጄሪያ በመካሄድ ላይ ከሚገኘው ቻን የአፍሪካ ሻምፒዮና የምድቡ መጨረሻ በመሆን አጠናቀቀ። ትላንት ቅዳሜ ምሽት ከሊቢያ የተጫወተው የኢትዮጵያ ብሔራዊ ቡድን ሶስት ለአንድ ተሸንፏል። ዜናው በዚሁ አበቃ። ጤና